የኢትዮጵያ ሶማሌ ክልልን የሚያዋስኑ የኦሮሚያ ክልል ወረዳዎች ከታህሳስ 20 ቀን 2009 ዓ.ም ጀምሮ አለመረጋጋት ውስጥ እንደሚገኙ ለመረዳት ተችለዋል። ልዩ ፖሊስ በመባል የሚጠራውና የሶማሌ ክልል ታጣቂ ኃይል መሆኑ የሚነገረው በኦሮሚያ ክልል የሚገኙት 14 አዋሳኝ ወረዳዎች ውስጥ ሰርጎ በመግባት በነዋሪዎች ላይ ጥቃት እየፈጸሙ እንደሚገኙ ዘገባዎች ያመለክታሉ። ከኢትዮጵያ ሶማሌ ተነሱ የተባሉ እነዚህ የታጠቁ ኃይሎች በእነዚህ ወረዳዎች ለሚፈጽሙት ጥቃት ምን ዓላማ አንግቦ ነው? በኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ የሆኑት አቶ አዲሱ አረጋ ይህ ጥቃት ሁለት ዓላማዎች እንዳሉት እንዲህ ሲሉ ይናገራሉ። አንደኛው የወሰን ማስፋፋ ዝንባሌ ያላቸው ጥቃት ፈጽመው በአካባቢው ያለው የክልላችን ነዋሪ በሚሸሽ ጊዜ የኢትዮጵያ ሶማሌን ክልል ሰንደቅ ዓላማ በመስቀል አካባቢው የኢትዮጵያ ሶማሌ ክልል አካል ለማድረግ የመሞከር ሁኔታዎች አሉ። ሁለተኛው ዓላማ ኢኮኖሚያዊ ፍላጎት አላቸው። ጥቃት ሲፈጽሙ ህብረተሰቡ ጥቃት በሚፈጸምበት አካባቢ ነዋሪ የሆነው ህዝብ ጥሎ የሚሄደውን ነገር ዘርፎ የመሄድ የተለያዩ ዋጋ ያላቸውን ንብረቶች፣ ከብቶች እና የመሳሰሉትን ነገሮች ዘርፎ የመሄድ አዝማሚያም አላቸው። በምስራቅ ሐረርጌ ዞን ቁምቢ ወረዳ ጥቃቱ እንደተጀመረና ከዛ በኋላ ወደ ጭናክሰን፣ ሚዳጋቶላ፣ ጉርሱም፣ ማዩ ሙሉቄና ባቢሌ ወረዳዎች መስፋፋቱን አቶ አዲሱ ለዶቼ ቤሌ ተናግረዋል። በዚህ ጥቃት የሰዎች ሕይወትና በንብረት ላይ ጉዳት መድረሱን አቶ አዲሱ ተናግረው፣ ለጊዜው ግን ምን ያህል ሰው እንደተጎዳ በቁጥር መረጃው የለኝም ብለዋል። ሰሞኑን በጉርሱም ወረዳ ይህ ግጭት መባባሱን የአካባቢው ነዋሪዎች ይናገራሉ። የጭናክሰም ወረዳ ነዋሪ የሆኑት ግን ስማቸው ለጊዜ እንዳይጠቀስ የፈለጉት ግለሰብ ወረዳቸው ከጉርሱም ወረዳ ጋር እንደሚዋሰንና በሁለቱም ወረዳዎች የሚፈጸሙ ጥቃቶች በጣም አሳሳቢ መሆኑን ተናግረዋል። ከባለፈው ሳምንት ጀምሮ በሁለቱም ወረዳዎች የመከላከያ ሰራዊት ሰፍሮ እንደሚገኝ የገለጹት እኚህ ነዋሪ በየዕለቱ ሰው ሳይሞት የቀረበት ቀን የለም ሲሉም አክለው ተናግረዋል። ወጥቶ መግባት አሁን አስፈሪ ሆነዋል። ተማሪዎችም ሆኑ አስተማሪዎች ለነፍሳቸው ስለፈሩ ብዙ ትምህርት ቤቶች ትምህርት ማስተማር አቁመዋል። ግጭቱ ከተባባሰ ከአንድ ወር ወዲህ ከ30 በላይ የሚሆኑ የአካባቢ ነዋሪዎች በዚህ ግጭት ህይወታቸውን አጥተዋል። ሶዶማ ወደን መቻል ለዚህ ግጭት መፍትሄ ለመስጠት በኦሮሚያ ክልላዊ መንግስትም ሆነ በኢትዮጵያ ሶማሌ ክልል በኩል የተሰራ ስራ አላየውም የሚሉት የጭናክሰን ወረዳ ነዋሪ ግን ጉዳዩ ኮማንድ ፖስት ይመለከታል መባሉን ሰምቻለሁ ይላሉ። አቶ አዲሱ ግን የክልሎቹ መንግስታትም ሆኑ የፌዴራል መንግስት ለዚህ ጉዳይ መፍትሄ ለማምጣት ስምምነት አድርጎ እየተንቀሳቀሱ ይገኛሉ ብለዋል። ስምምነት ላይ የተደረሰው ጉዳይ በዚህ ግጭት በሚከሰትባቸው አካባቢዎች የአስቸኳይ ጊዜ አዋጅን አፈጻጸም የሚከታተለው ኮማንድ ፖስት ጣልቃ ገብቶ እንዲያረጋጋ፣ ሰላማዊ ሰዎች ላይም ተጨማሪ ጉዳት እንዳይደርስ፣ በዚህ ጥፋት የተሳተፉ ኃይሎችን ተጣርተው ለህግ እንዲቀርቡ የሚል ሀሳብ ላይ ነው። ተግባብተን እየሰራው ያለ ነው። ስለዚህ በዚህ ሂደት የተሳተፉ ወንጀለኞች ተለይተው ተጣርተው ለህግ የሚቀርቡ የሚያደርጉበት ሁኔታ ነው ያለው፣ ማለት ነው። ልዩ ፖሊስ የተሰኙት በሶማሌ ክልላዊ መንግስት እውቅና እንደሚንቀሳቀሱና የክልሉ መንግስት ለዚህ ጥቃት ተጠያቂ መሆን አለበት ሲሉም ቅሬታቸውን የሚያሰሙ አሉ። አቶ አዲሱ ይህን እንዴት ይመለከቱታል? በሶማሌ ክልል መንግስት በኩልም እነዚህን ኃይሎች ከራሱ እውቅና ውጪ እንደሚንቀሳቀሱ ነው እየገለጸልን። ስለዚህ እንደ መንግስት እየተደረገ ያለ ጥቃት ነው የሚል መነሻ እንደሌላቸው ነው ያስረዱን። ነገር ግን በየአካባቢው ያሉ የህብረተሰብ ክፍሎች የሚያነሱት በተጨባጭም ደግሞ አልፎ አልፎ ማረጋገጥ እንደተቻለው የሶማሌ ክልል ልዩ ፖሊስ ተብሎ የሚታወቁ የሚልሻ አካላት በዚህ ግጭት እየተሳተፉ እንደሆነ የሚያሳዩ ነገሮች አሉ። ይህ ሲባል ግን በአጠቃላይ በሶማሌ ክልል መንግስት ሳዞ የኦሮሚያን ክልል የመውረር ዓላማ ያለው አካል ነው ብለን አናምንም። ይህን ፍላጎት ለማራ ማራመድ የሚፈልግ የራሱ የፖለቲካና የኢኮኖሚ ኢንተረስት ያለው አካል ይሄን ሊያደርግ ስለሚችል እነዚህ አካላት ላይ ጉዳዩ ውስተት እንደሆነ የወሰን ይገባኛል ጥያቄም ካላቸው በህገ መንግስታዊና ስርዓት ባለው መንገድ ሊፈታ እንደሚችል፣ በዚህ ምክንያት ደግሞ ሰላማዊ ዜጎችና ግለሰቦች ላይ ችግር መድረስ እንደሌለበት ተነጋግረን መግባባት ላይ ተደርሶ በዚህ አግባብ ነው ችግሩን ለመፍታት ጥረት እየተደረገ ያለው ማለት ነው። በምዕራብ ሀረርጌ ዞንም በቦርዶዴ ወረዳ፣ በባሌ ዞን ደግሞ በዳዌ ሰረር፣ በሳዌና በመደወላቡ እና በራይቱ ወረዳዎች በ ጉጂ ዞን ደግሞ ጉሚ ኤሌሎ እና ሊዮን ወረዳዎች እንዲሁም በቦረና ዞን ሞያሌ ወረዳ ውስጥ ግጭቶች እንደሚታዩ አቶ አዲሱ ተናግረዋል። በኢትዮጵያ ሶማሌ ክልላዊ መንግስት በኩል ማብራሪያ ለማግኘት ያደረግነው ሙከራ አልተሳካም።